የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ የቀድሞዎቹን የኢትዮጵያ ገቢዎችና ጉምሩክ ባለስልጣን አቶ መላኩ ፈንታንና አቶ ገብረዋህድ ወልደ ጊዮርጊስን ጨምሮ አንዳንድ ከፍተኛ ነጋዴዎችም በመንግስት ጥቅም በመቶ ሚሊዮኖች የሚገመት ብር የሚገመት ጉዳት አድርሰዋል ሲል ከሰት። የብሔራዊ መረጃና የደህንነት የአገር ውስጥ ደህንነት ኃላፊ የነበሩት አቶ ወልደ ስላሴ ወልደ ሚካኤልም በሙስና ወንጀል መከሰሳቸው ታውቋል። ዝርዝሩ አለን ከመለስካቸው ዘንድ የሥነ ምግባርና ጸረ ሙስና ኮሚሽን አቃቢ ሕግ ባዘጋጀው ሦስት መዝገቦች ከአርባ በማያንሱ ተጠርጣሪዎች ላይ ከመቶ በላይ የተለያዩ ክሶችን አቅርቧል። አቃቢ ሕግ ባዘጋጀው በአንዱ መዝገብ ብቻ በመሠረታቸው 17 ዐይነት የተለያዩ ክሶች 18 ሰዎችን ከሷል። በዚሁ መዝገብ ብቻ ተፈጽመዋል በተባለ የተለያየ የሙስና ወንጀል መንግሥት ከአምስት መቶ ሚሊዮን ብር የማያንስ ገንዘብ እንዲያጣ እንደተደረገ የክስ ማመልከቻው ያትታል። በዋናነት የተከሰሱት የቀድሞ የኢትዮጵያ ገቢዎችና ባለስልጣን ኃላፊዎች የነበሩት አቶ መላኩ ፈንታና አቶ ገብረ ዋህድ ወለጊዮርጊስ በሶስቱም የአቃቤ ሕግ መዝገቦች ክስ ተመሥርቶባቸዋል። መዝገብ ቁጥር 141354 ተብሎ በተጠራው የክስ ማመልከቻ ላይ ሁለቱ ተከሳሾችና አቶ በላቸው በየነ የተሰኙት የባለሥልጣኑ የኦዲት ዳይሬክቶሬት ዳይሬክተር በቀረበባቸው በአንድ ክስ ብቻ ከ22 ሚሊዮን ብር በላይ የመንግሥት ግብር እንዳይገባ ማድረጋቸው ተመልክቷል። አቶ ገብረ ዋህድና ባለቤታቸውን ኮሎኔል ሃይማኖት ተስፋዬንም ምንጩ ያልታወቀን ሀብት ከማካበት ጀምሮ በተለያዩ የሙስና ወንጀሎች ከሷቸዋል። ከዚህም በተረፈ ሁለት ካላሽኒኮቭ ጠመንጃዎችንና ሰባት የተለያዩ ሽጉጦችን ከተለያዩ ጥይቶች ጋር አለፈቃድ ይዘው በመገኘታቸውም አቶ ገብረ ዋህድ ክስ ቀርቦባቸዋል። የባለሥልጣኑ ከፍተኛ ኃላፊ አቶ መላኩ ፈንታ በተለያዩ የሙስና ወንጀሎች ከመከሰሳቸው በተጨማሪ የሦስት ሕፃናት እናትና ባለትዳር የነበሩ ሴትን ሥልጣናቸውን መከታ በማድረግ እንዳማገጡና በመጨረሻም ትዳራቸውን እንዲያፈርሱ በማድረግ ሚስታቸው አድርገዋቸዋል ሲል በሥልጣን አላግባብ በመገልገል ወንጀል አቃቤ ሕግ ከሷቸዋል። ባለፈው ዓመት መጨረሻ እንደተያዙ የሚታወሰው የሀገሪቱ ብሔራዊ መረጃና ደህንነት አገልግሎት የሀገር ውስጥ ደህንነት ኃላፊ የነበሩት አቶ ወለስላሴ ወለ ሚካኤልም በተለያዩ የወንጀል ድርጊቶች ከመከሰሳቸው በተጨማሪ በፈጸሙት በስልጣን አለግባብ የመገልገል ወንጀል ተከሰዋል። ከእነዚህም አንዱ የመንግስት ቦታን አጥሮ መያዝን ይመለከታል። በዛሬው ችሎት ከተከሳሾች መካከል የዋስትና መብታቸው እንዲከበርላቸው ጥያቄ ካቀረቡት ከሰባቱ የሦስቱን ጥያቄ አቃቤ ሕግም ያልተቃወመ በመሆኑና ሕጉም ይፈቅድላቸዋል በማለት ፍርድ ቤቱ በ15 በ15 ሺህ ብር ዋስትና እንዲፈቱ ትእዛዝ ሰጥቷል። በዚህም መሰረት አቶ ሰመረ ንጉሴ፣ አቶ ዳዊት መኮንንና አቶ ማርሸት ተስፋዬ ጉዳያቸውን በውጭ ሆነ እንዲከታተሉ ተወስኖላቸዋል። አቃቤ ሕግ ክስ ከመሠረተባቸው ተጠርጣሪዎች መካከል እስከ ዛሬ ያልተያዙት በኮሚሽኑ ሰርቬላንስ ወይንም የቃኝ ቡድን ተፈልገው እንዲያዙ ፍርድ ቤቱ ትእዛዝ ሰጥቷል። በቀረቡት የክስ መዝገቦች ክስ የተመሠረተባቸው ታዋቂ ነጋዴዎችና ባለሀብቶች አቶ ነጋ ገብረ እግዚአብሔር አቶ ከተማ ከበደና አቶ ስማቸው ከበደ ናቸው። የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን ትኩረቱን በኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ላይ አድርጎ ካለፈው ዓመት መገባደጃ ወራት ጀምሮ አያሌ በሙስና ተጠርጣሪዎችን መያዙ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ